በዚህ ሳምንት መጀመሪያ ላይ የግብጽ ውጭ ጉዳይ ሚኒስትር የኢትዮጵያና የሱዳን አቻዎቻቸውን የአባይ ውሃ አጠቃቀም በተመለከተ ለመወያየት ለሶስት የውሹ ስብሰባ መጋበዛቸውን የግብጽ ውጭ ጉዳይ ሚኒስትር ቃል አቀባይ ለዶችቤሌ ተናግረዋል። ቃል አቀባዩ አህመድ አቡ ዘይድ ስብሰባው በሱዳን ዋና ከተማ በካርቱም ሊሆን እንደሚችል ጠቅሶ ግን የተቆረጠለት ቀን እንደሌለ ይናገራሉ። 2007 ዓ ምት ሶስቱም ሀገሮች የመግባቢያ ሰነድ ወይም ዲክላሬሽን ኦፍ ፕሪንስፕልስ ከተፈራረሙ በኋላ በህዳሴ ግድብ ግንባታ ላይ መስማማት መቻላቸውን ዘገባዎች ይጠቁማሉ። ከስምምነቱም በኋላ ሦስቱም ሀገሮች ግድቡ የሚያመጣውን ተጽዕኖ በተመለከተ የቴክኒክ ጥናት እንዲደረግ ወስነዋል። በፊት የሶስቱ ሀገራት የውጭ ጉዳይ ሚኒስቴሮች በየጊዜው እየተገናኙ ኢትዮጵያ ስለምትገነባው ግድብ ሲወያዩ እንደነበረ የግብጽ ውጭ ጉዳይ ሚኒስትር ቃል አቀባይ አህመድ ገልጾ፣ አሁን በግብጽ በኩል የተደረገው የውይይት ግብዣ ዋና ዓላማን በተመለከተ እንዲህ ይላሉ። በፊት የነበሩት ስብሰባዎች ዋና ዓላማ የነበረው ለሶስቱም ሀገሮች የውሃ ሀብት ሚኒስትሮች የቴክኒክ ውይይት ሲያደርጉ የፖለቲካ ድጋፍ ለመስጠት ነበር። ሁሌም ይህንን የቴክኒክ ውይይት በተከታታይ ማድረግ አስፈላጊ ነው። ይህም የትብብርና የጋራ ተጠቃሚነት እንዲኖርና ሶስቱንም አገሮች የማይጎዳ ዓላማ ተፈጻሚነት እንዲያገኝ ይረዳል። የሶስቱ አገሮች የውጭ ጉዳይ ሚኒስትሮች ሳይነጋገሩ ጥቂት ወራቶች አስቆጥረዋል። ለዚህም ነው የግብፅ መንግስት የሦስቱም የውጭ ጉዳይ ሚኒስትሮች ዳግም ተሰብስበው የፖለቲካ ድጋፋቸውን እንዲሰጡ ተገቢ ሆኖ ያገኘችው ይገኛል። ባሳለፍነው መስከረም ወር ግድቡ ሊያመጣ የሚችለውን ተጽዕኖ በተመለከተ ሁለት የፈረንሳይ ኩባንያዎች ማለትም ቢአርኤል እና አርቴሊያ የተባሉት የቴክኒክ ጥናት እንዲያካሂዱ ሦስቱ ሀገራት ተስማምተዋል። ሁለቱም ኩባንያዎች ጥር ወር መጨረሻ ስራቸውን እንደሚጀምሩም ቃል አቀባዩ አህመድ ይናገራሉ። ቀደም ሲል የኢትዮጵያ መንግስት የጥናቱ ውጤት የግንባታውን ሂደት እንደማይለውጥ ገልጾ ነበር። ይህን የኢትዮጵያ መንግስት አቋም እንዴት ይመለከቱታል? ለምለው ጥያቄ ቃል አቀባዩ የሚከተለውን መልስ ሰጥተዋል። እንግዲህ ዋናው የስምምነቱ ማዕቀፍ በ2007 በኢትዮጵያ በግብፅና በሱዳን መካከል የተደረገው የመግባቢያ ስምምነት ነው። በዚህ ስምምነትም ሶስቱም ሀገሮች የተስማሙት በየደረጃው የሚደረገው የፕሮጀክቱ ሂደት የሚያመጣውን የጥናቱን ውጤት እንደሚያከብሩ ነው። ስለዚህ የጥናቱ ውጤትና እንዴት ሊፈጸም ይችላል የሚለው እስካሁን ማጣቀሻ ነጥባችን ነው። የግብጽ መንግስትን የውይይት ግብዣን በተመለከተ የኢትዮጵያ መንግስት ባለስልጣናት ስለሚኖራቸው አቋም እንዲያስረዱን ያደረግነው ጥረት አልተሳካም። አሁን ግብጽ ኢትዮጵያንና ሱዳንን ለውይይት መጋበዟን እንዴት ይመለከቱታል ብለን የፌስቡክ ተከታታዮቻችንን ጠይቀን ነበር። አስተያየታቸውን ከሰጡት መካከል ይህ እኮ የታወቀ ነው ለጉርብትናው እንጂ የአባይ ጉዳይ የእኛና የእኛ ውሳኔ ነው፣ እንደፈለገን የማድረግ መብት አለን፣ የግብጽም ሆነ የሱዳን ፍቃድ አያስፈልገንም ያሉ አሉ። ሌሎች ደግሞ ግብጾች የማያዋጣቸው መሆኑን አሁን የተገነዘቡት ይመስለኛል አሁን ወደ ድርድር የመጡት ስሉ አስተያየታቸውን ሰጥቶናል።